ሁሉም አባል ድርጅቶች እጩዎቻቸውን በመድረክ ስም ነው የሚያቀርቡት። አንድ ትኬት ነው ያለ ማለት፣ አንድ አርማ። ስለዚህ በመድረክ ስም ነው የሚወዳደሩት። እንግዲህ የጥንካሬ አካባቢዎች ሊኖሩ ይችላሉ። አንዱ ድርጅት በአንዱ ክልል ነው ጠንካራ እንቅስቃሴ ወይም ከዚህ በፊት መድረክ እስከ መግባቱም በፊት ስንቀሳቀስባቸው የነበሩ አካባቢዎችን ኃላፊነት ወስዶ በመድረክ ስም እጩዎቹን ያሳትፋል። ይህ ነው አካሄዳችን። በመድረክ ስር የታቀፉት ድርጅቶች የኢትዮጵያ ማህበረ ዲሞክራሲ ደቡብ ህብረት፣ አንድነት ፓርቲ፣ የኦሮሞ ፌዴራል ኮንግረስ፣ አረና ትግራይ ለሉዓላዊነትና ለዲሞክራሲ እንዲሁም የሲዳማ አርነት ንቅናቄ መሆናቸው ይታወቃል። መድረክ ለምርጫው በሚያደርገው ዝግጅት የምርጫ ቦርድ ባስቀመጣቸው ቀነ ገደቦች መሰረት ጊዜውን ጠብቀው አስፈላጊውን ሁሉ እያከናወኑ መሆናቸውን ፕሮፌሰር በየነ ጴጥሮስ ሲገልጹ ጊዜ አጥሮን ነበር። ሆኖም አንድ ሳምንት እንዲጨመርልን በማድረግ የሚጠበቅብንን ሁሉ ለማሟላት ከፍተኛ ጥረት አድርገናል ብለዋል። የመድረክ አባላት የሆኑት መራጮች ለመምረጥ እንዲዘጋጁ ስለሚደረገው ጥረትም ፕሮፌሰር በየነ ጴጥሮስ ያብራራሉ። መራጩ እኛ አባላት እንድንመዘግቡም ደግሞ በተቻለ ሁሉ ቅስቀሳ እያደረግን እየመከርን ነው። ሀገሪቱንም እንደዚሁ ከማዕከሉ ተንቀሳቅሰው ለራሳቸውም ከአዲስ አበባ ውጭ የሚወዳደሩ እንደዚሁም አባላት ተመዝግበው ካርድ እንዲይዙ እንቀሰቀሱ ግብረ ኃይሎቹን አራቱ ማዕዘን አሰማርተናል። ችግሮች ቢኖሩም እንግዲህ ችግሮቹን ያው በትግል እየተወጣን ነው ያለ ነው። ከዚያ ሌላ መሰረታዊው የራሳችንን ስራ መስራቱ ነው። ያም ማለት እጩዎቹን መለየት በየ ምርጫ ክልሎቹ ማለት ነው። ይህንን መለየት ሁልጊዜ ቀላል ሆኖ አይገኝም። ብዙ በምርጫው እኔ ገብቼ ልወዳደር የሚል ስሜቶች እናያለን፣ በተለይ በፓርላማው። ይህንም በሚመለከት እያንዳንዱ የምርጫ ክልል ተጠሪ ጽሕፈት ቤቶቻችን ባስቀመጥናቸው መስፈርት መሰረት እጩዎቹን ገምግሞ ብቃታቸውን አረጋግጦ የመለየት ስራ ያለፈ ወር በላይ ጊዜ ስንሰራ ነው የቆየ ነው እና ይህንን እስካሁንም ድረስ እንደቀጠልንበት ነው። አንዳንድ ያልተሸፈኑ አካባቢዎችን ለመሸፈን የምናደርገው እንቅስቃሴ እንደቀጠለ ነው። ችግሮች ቢኖሩም ብለው ነበር። ቅድምና ምንድን ናቸው ችግሮቹ? ችግሮቹ ያለው ስርዓት መልካም አስተዳደር የማጣቱ እና ደግሞም በየአካባቢው ኢህአዴግ ካድሬዎች የምርጫውን ሂደት ለማደናቀፍ የሚሰሯቸው በጣም አስነዋሪ ከሆኑት እኛ እነዚህን ቅድም ችውን ለማሰማራት ላሃቸውም ለመወዳደር ወደ ክፍለ ሀገር ያሰማራ ናቸው። አባሎቻችን በከፍተኛ ደረጃ ያጎሳቆሉብን አሉ። በወለጋ ውስጥ ለምሳሌ አይራ በሚባል ከተማ አባሎቻችን ሄደው ሆቴሉ እንኳን መከራየት አልቻሉም። ሆቴሉ ባለቤት ተጽዕኖውን እፈራለው፣ ንግዴን ይዘጉብኛል፣ እባካችሁ ቢቢኤል ሊበቁ አባሎቻችን በራሳቸው አካባቢ ከዚህ በፊት ተመርጠውን በሚያውቁበት መኪናው ስለማደር የተገደቡበት ሌላው ለመመዝገብ እምቢ ማለት ለምሳሌ እጩዎቹን እና ደግሞ የእኛን ይመርጣሉ ብለው የሚገምቷቸውን በዛችሁ ከዚህ አባሎቻችንን በመመዝገቡ ረገድ ከፍተኛ የሆነ ዳተኝነት መሰሪ የሆኑ ተንኮሎች ይታያሉ። ካርድ አለቀ ይላሉ። ካርዱን ከቤት ቤት ያድላሉ። ለአንድ ሰው እስከ አስራ ሶስት የምርጫ ካርዶች የሰጡትን ሂድ አከፋፍል ለቤተሰብ የተባለውን እጅ ከፍንጅ መያዝ ችለናል። ዘግቶ መጥፋት ነው። ሰው ተመላልሶ ተመላልሶ ሰልችቶት ተስፋ ቆርጦ እንዲሄድ የማድረግ ዘዴ ይጠቅማሉ። እነዚህ እነዚህ እንግዲህ ሲሪየስ የሆኑ ተግዳሮቶች ናቸው። በጆ መካከል ውስጥ አለን። የመድረክ አባል ድርጅቶች ለምርጫ በምትቀርቡበት ጊዜ ህዝቡ እንዲመርጣችሁ የምታስቧቸው ነጥቦች ምንድናቸው? ምን ይዛችሁ ነው ቅስቀሳ የምታካሄዱት? ራእያችሁ? ለቅስቀሳችን ወደ 65 ገጽ ካለው የፖለቲካ ፕሮግራም ውስጥ ተጨልፎ የወጣ የምርጫ ማኒፌስቶ ብለን ያወጣ ነው አለ ሙሉ ተቀምጠዋል። በስልኩ መስመር ዋና ዋናዎች ሀገር ውስጡ ያለው ችግር በሙሉ እኛ ከኢህአደግ የምንለይበት ነው። አንድና ዋነኛው ፖለቲካ ስርአቱ ነው። ህዝብ ይሁንታ ተገዥ ያልሆነ አብዮታዊ ዲሞክራሲ የሚባል ጉራማይሌ የሚከተለውን ስርአት ወደ መድበለ ፓርቲው አገሪቷን እናሸጋግራለን የምለው እንግዲህ መነሻችን ነው። እዚህ ሀገር ውስጥ በፖለቲካው ስርአት ላይ መስማማት ላይ መድረስ ይኖርብናል፣ ከሁሉም በፊት ማለት ነው። ያንን የማስተካከል አጀንዳ አለን። ለዚህም ዋናው ማሳያው ነጻ ፍትሐዊና ተአማኒ የሆኑ ምርጫዎችን በነጻነት ያለ ተጽዕኖ ማካሄድ ነው። ቅድም ያልኳቸው አይነት ችግሮች የማይታዩበት ሁኔታን የመፍጠር የቅድሚያ ተግባራችን እንደሆነ አስቀምጠነዋል። ከዚያ መመለስ እኛ ብናሸንፍ የምናቋቁመው የብሔራዊ አንድነት መንግስት ነው ብሔራዊ አንድነት መንግስት ማለት ብዙዎቹን ያማከለ በመለስተኛ ፖለቲካ እና ኢኮኖሚያዊ ማህበራዊ አጀንዳዎች ላይ ትኩረት የሚያደርግ ነው የሚሆነው። ከዛ አንጻር አሸንፈን መንግስት ብንሆን በሚቀጥሉት አምስት ዓመታት የምናከናውናቸውን ተግባራት አስቀምጠናል በዝርዝር። እነዚህኑ እያቀረብን ነው ህዝቡን ምረጡ የምንለው። ብሔራዊ መንግስት ያሉት በምን መልክ ነው የሚዋቀረው ማለት ነው? ብሔራዊ አንድነት መንግስት ማለት ያሸንፈው የመድረክ ማዕከል ሆኖ መንግስትን አቋቁማል። ፓርላማ ውስጥ አባላቱ የሱ ነው የሚሆኑት። ምናልባት ከሌላውም ጋር ጥምረት ሊፈጥር ይችላል። እንግዲህ ብዙ ፓርቲዎች እንደመወዳደራቸው ማለት ነው። ከዚያም በአስተዳደሩ ውስጥ ሌሎችን በምርጫው መወዳደር እድል ያልተሰጣቸው ወይም እድል የተነፈቃቸው በዲያስፖራውም ማዕከል ያደረጉ ፓርቲዎች ሀገር ውስጥ የሚሆኑ ለዚህ ያልበቁ ቢኖሩ እነሱንም በመንግስታችን ውስጥ እናሳትፋቸዋለን። ከዚህም የተነሳ የእርቀ ሰላም ሁኔታንም አድሬስ እናደርጋለን። እያንዳንዱ ፓርቲ በዝርዝር የፖለቲካ ፕሮግራሙ ወደ ሕዝቡ ቀርቦ ሕዝቡ እንዲመርጠው የሚያስችል ቅድም ያልኩትን የተደላደለ ለሁሉም ብቃት ስላላቸው ፓርቲዎች ተደራሽ የሆነ የፖለቲካ ምህዳርን እንመሰርታለን እና በሚቀጥለው የምርጫ ፌዝ እንግዲህ እያንዳንዱ ፓርቲ በተናጠል የሚወዳደርበትና የርዕዮተ ዓለማዊ አቋሙን የሚያንፀባርቅበት ይሆናል ማለት ነው። እንግዲህ አሳታፊ ነው ለማለት ነው። ቅድም የፖለቲካውን ከማስተካከል ከምንለው አብሮ የሚሄድ የመልካም መስተዳደር ጥያቄ በሀገሪቱ ሙሰኝነት ሀገሪቷን ጥቂቶች ከገዥው ፓርቲ ጋር የተቀራረቡት እየዘረፏት ያሉበት ሁኔታ የሚቆምበትን በመሬት አጠቃቀም የሚታየው ከፍተኛ ብክነት ለውጭም ለሀገር ውስጥም የሚደረገው የሕዝብና የሀገርን ጥቅም የማይጠብቁ እርምጃዎች የሚቆሙበት እና እነዚህንም በአዲስ መልክ ተደራድረን የሀገሪቷና የሕዝቦቿ ጥቅም ተከብሮ ዋጋ ያለው ኢንቨስትመንት ህዝብን ማዕከል ያደረገ እንዲሆን የማድረግ ከፍተኛ ተግባር ይጠብቀናል። የሀገሪቱን እና የህዝቡን ጥቅም የማይጠብቁ የመዋለ ንዋይ ፍሰቶች ያሏቸውን እስቲ ቢጠቅሱልኝ። አዎ፣ እነዚህ ውስጥ ለምሳሌ እነዚህ የመሬት ወረራ ወይም ለአንግራብ የምንላቸው ክስቶች አሉ። ሰፋፊ መሬቶች ለውጭ ከበርቲዎች ነጻ በሚባል ነው ስሌት አንድ ሄክታር በአንድ ዶላር አይነት፣ በአመት ከዚያም እነዚህ አንደኛ የማምረቻ እቃ ሲያስገቡ ቀረጥ አይከፍሉ፣ ያመረቱትን ወደ ውስጥ ውጭ ስልኩ፣ ስራ ይፈጥራሉ፣ ቴክኖሎጂ ያስገባሉ የሚባሉት በተጨባጩ ስናያቸው እዚህ ግባ የማይባሉ ብዙም ፋይዳ የሌላቸው ሆነው ነው የምናገኛቸው። በአንጻሩ ደግሞ ህዝባችን ላለችው አቅም ነው ተንቀሳቅሰው ከብት አርቢም ቢሆን ሰፊ ቦታውን ተጠቅመው መሬት የሚያርስም ቢሆን እንደዚሁ የሚያደርገውን እድል እያጠበቡት፣ ወደ ጠርዝ እየተገፋ ያለበት ህዝቡ በከፍተኛ ብሶትና ምሬት ውስጥ ያለበት ሁኔታ ይሄ ነው። ህዝብንና ሀገርን የማይጠቅሙ እርምጃዎችን እናስወግዳለን የምንለው በምሳሌነት አንድ በጣም ጎልቶ የወጣውን ነው የጠቀስኩልሽ። በሌላስ በኩል ያላችሁ ራዕይ ምንድን ነው? በልማት ብንጀምር ልማት እንግዲህ የሚጠላ ጤነኛ ዜጋ የለም። ሁላችንም ራዕያችን ልማት ነው፣ ከድህነት መላቀቅ ነው እና በዚህ ረገድ እኛ መጥረክ ዙሪያ የተሰባሰብ ነው። ቀደም ካለ ጊዜም አንስቶ መንግስት ግብርና መር ኢንዱስትሪን ማስፋፋት የሚለውን ፖሊሲውን ስንተቸውና ስንቃወሙ የኖረ ጉዳይ ነው። በአሁኑ ጊዜ እንግዲህ እኛ ወዳልነው ልምድ እየሞከረ ነው ወይም በወደ ደረጃ እንሰማለን። እኛ ይህንን በከፍተኛ ደረጃ አስተን ኢንዱስትሪው ግብርና የሚመራበትን ሁኔታ የመፍጠር አማራጭ የሆነ ፖሊሲ አለን። ገጠሩ አምራች የሆነው አካባቢ በከፍተኛ ደረጃ የሕዝብ ብዛት ነው ያጣበበው ወይም ሳፎኬት ያደረገው ነው። እና ይህንን ማስተንፈስ ይሆናል ቅድሚያ እርምጃችን። ለዚህም በየአካባቢው የልማት ማዕከላት የምንላቸውን አዳዲስ ከተማዎች ተገቢ የወር አፕሮፕሬት ቴክኖሎጂዎች የታገዘ ሁኔታዎች እንዲፈጠሩ፣ እነዚህም የልማት እርሾዎች አንቀሳቃሽ ማዕከሎች እንዲሆኑ የማድረግ ወጣቱን የተለመደው ባህላዊ ግብርና ተላቆ ወደ ዘመናዊው ኢኮኖሚ ወደ ኢንዱስትሪው፣ ወደ አገልግሎት መስጫው፣ ወደ መሳሰሉቱ እንዲገባ በከፍተኛ ደረጃ ስራ ፈጣሪ የሆኑ ኢንዱስትሪ እንቅስቃሴዎች ውስጥ እንገባለን እና ገጠሩንም በሌላም አገርም የሆነው ካለው ህዝብ የተወሰነው በጣም ዝቅተኛ የሆነ መቶኛ ብቻ ነው በግብርና እንዲተዳደር ማምራች እንዲሆን እንደ ሩቅ አላማችን ይዘን የምንሄደው ከዚያ ሌላ፣ በትምህርቱ መረገድ ትምህርት በአሁኑ ጊዜ የምናየው የማሲፊኬሽን ወይም በብዛት ማባዛት ነው የሚታየው፣ በተለይ ከፍተኛ ትምህርትን የጥራቱ ነገር እንግዲህ እኔ ከፍተኛ ትምህርት ውስጥ እድሜ ልክቴን የሰራ ሰው እንደመሆኔ በከፍተኛ ደረጃ የምጮህ ጥያቄ ነው፣ ምላሽ የሚፈልግ መስፋፋቱ እንደው ገደብ ኖሮት፣ አንደኛውን ለምሳሌ የተከፈተ ዩኒቨርሲቲ ብቃት ኖሮ መንቀሳቀሱን አረጋግጦ ወደ ሌላኛው ተጨማሪ መሄድ የሚገባ ሆኖ እያለ እንደው ዝም ብሎ እንደ ጠበል የሚረጭበት እያንዳንዱ መንደር ባለ ዩኒቨርሲቲ ባለ ኮሌጅ የመሆኑ ነገር ህንፃዎች ሊሰሩ ይችላሉ። ነገር ግን ብቃት ያለው ማንፓወር ማለት የሰው ኃይል የሚያስተምር ምርምርን ነው የሚጀምር የሚያግዝ በሌለበት ነው ሊሆን ይገባል ከምንለው ጨርሰው የወጣ ያ የህዝብን ስሜት ዛምዝም እንደው ምንድን ነው ለማለዘብ የምሰራ ስራ እናያለን። በዝቅተኛ ትምህርቶችም አካባቢም እንደዚሁ የጥራት የተማሪና የመምህራን ጥምረት ከፍተኛ ስጋት ስፋት ባለበት ዜጎች አሁንም የግል ትምህርትን ትምህርት ቤቶችን እንጂ ፓብሊክ ትምህርት ቤቶች ውስጥ ልጆቻቸውን ማስቀመጥ የማይፈልጉበት ሁኔታ አሁንም እየሰፋ የመሄዱ ነገር የሀገሪቱ ፓብሊክ ስኩልስ ወይ መንግስት፣ ምንድን ነው የሚመራቸው ላይ እምነቱም እንደሌለ የሚያሳይ እንደመሆኑ ይህን ማሻሻል የሙያ ትምህርቶችን በብቃት እና ጥራት የማስፋፋት እና እነዚህ አጀንዳዎች አሉን። እንግዲህ የጥራት ጉዳይ በየጊዜው የሚነሳ ነገር ነው። እርስዎ የሚሉኝ ያሉት ጥራቱ ይስተካከል ነው ወይስ በየቦታው ዩኒቨርሲቲዎች፣ ትምህርት ቤቶችም መከፈታቸውን ነው የሚቃወሙ ያሉት እንደ ጠበል ሲሉ? እኔ በዚህ እኮ ባለሙያም የትምህርት ስርአትንም አስተዳድር የማቅ ሰው ነኝ። እና የሚከፈተው እኮ በሀገሪቱ አቅም ደረጃ ብቃትን ባረጋገጠ መልኩ ነው መሆን ያለበት ያሉት ዩኒቨርሲቲዎች ያገለግሉ ይችላሉ ለተወሰኑ ዓመታት እስካሁን ድረስ ያሉት ማለት ነው። ስለዚህ የተከፈቱትን ብቃት እየሰጡ መሄድ ስገባ በየዓመቱ ዓመቱ ፕላን ውስጥ በዚህ ዓመት አስር ልንከፍት አቅደናል፣ በዛኛው ደግሞ ይሄን ያህል ልንከፍት የሚባለው ይሄ ነው። ጠበል ያልኩሽ እኔ አይክፈት አይደለም የምለው፣ ግን ብቃቱን ማረጋገጥ ሳንችል አንክፈት ነው። አቃቸው ምሳሌዎች አሉ። የዚህ አይነት ህዝብ ግፊት የሚኖርበት ነገሌ ይህ ብሔረሰብ እያለው ይህኛው ለምን አይኖረውም አይነት ነገር ላይ እየወረደ ነው። እና ይህንን በጥንቃቄ ማየት ተገቢ ነው ነው እያልኩ ያለሁት። ለምሳሌ ጤናንና ድህነት ቅነሳን የመሳሰሉት ምን እቅድ አላቸው? አዎ ጤናን በሚመለከት አሁንም ጥራት ያለው የጤና አገልግሎት ህዝቡ እንዲያገኝ የማድረግ ጥረት ነው መኖር ያለበት በአሁኑ ጊዜ የመንግስት ህና ተቋማትን ህዝቡ ይሸሻቸዋል። እነዚህ የግል በአግባቡ ቁጥጥር የማይደረግባቸው የሕክምና ተቋማት በአሁኑ ጊዜ ቅርታ ይደረግልኝ ና እያንዳንዱ ዶክተር የራሱን ሆስፒታል ከፍታለሁ የሚል አይነት የግል ኢንቨስትመንት እንቅስቃሴ ነው እየታየ ያለው። የሚሰጠው አገልግሎትና ክፍል የሚባለው በኢትዮጵያ ኢኮኖሚ አቅም ማይመጣጠኑ ናቸው። ስለዚህ አንደኛ የመንግስት ጤና ተቋማት ብቃት ኑሯቸው ኳሊቲ ላይ የማትቆር ግዴታ አለ። መንግስት ብዙ ሆስፒታሎች፣ ብዙ ጤና ጣቢያዎች ማዕከሎች እያሰራ ነው እስከ ነጥብ ጣቢያ ድረስ። ነገር ግን የዶ አገልግሎቶቹ ሲታዩ ባዶ ሆኖ ነው የሚታዩት እና ይህንን እንዲያው እንደው ለመታየት ቁጥሮች ለቁጥር ይህን ያህል መቶ፣ ይህን ያህል ይህንን ያህል እንዲያረኩ ከማለት በመለስ እንግዲህ ብዙ ተብለዋልና ና እስካሁን ድረስ አሁን ደግሞ እስቲ ጥራት ያለው አገልግሎት ወደሚሰጥበት እንሸጋገር የሚለው የእኛ ነው። የአማራጫችን ማዕከል ነው የሚሆነው። መሰረት መጣሉ ይከፋል እንዴ? እንደተባለው ገና እንግዲህ አሁን ገና ነው ልማቱን እድገቱን የሚጀመር ያለው እና ብዙ ጉድለቶች ይኖራሉ በተጨባጭ። በዛም ላይ ህንጻው ራሱ መሰራቱ አይጠቅምም፣ እርስዎ ለሚሉት እንግዲህ፣ ወደፊትም ለማስተካከልም ከሆነ ከዛ በመነሳት ሊሆን አይችልም መቼም በኛ ደረጃ ይህንን ህዝብን እንዴት አገልግሎት እንስጥ የሚል ነው። ግንዛቤ ያለው ሰው የተያዙትን ኮንሶሊዴት እየተደረገ ማለት ብቃቱን ነው እያረጋገጡ፣ ሌላውን እየጨመሩ የመሄድ አገልግሎቶቹን ደግሞ ለሁሉም ተደራሽ በሚሆን ማዕከል ለምሳሌ እነዚህ ስፔሻሊስት የሆኑ ማዕከላትን እንደዚሁ ሁለት ክልሎችንም በሚያገለግል ብዙ ዞኖችን በሚያገለግል እንደዚህ አቅሎች ላይ እየተደረጉ የመሄዱ አስፈላጊነት እሱን ነው ምሳዚ ያደረግ ያለ ነው። ምናልባት ከዛኛው ከህንፃ ከመስራቱ ቆጠብ ብሎ ኦልሬዲ የተሰሩትን በአስፈላጊ መሳሪያዎች የሕክምና መሳሪያዎች ውድ ናቸው። ሁሉም ቦታ ላይ ማዳረስ አይቻልም። ባለሙያውም ቢሆን ነው በብቃት አገልግሎት እንድሰጥ ከተፈለገ ረዥም አመታት እየተማረ እና እንደዚሁም ልምምድ ያደረገ ነው ሊሆን የሚገባው። እና ለምንድን ነው ከዚህ ሀገር የተማሩ ሐኪሞች የአሜሪካን ሀገር ሄደው በቀጥታውኑ ወደ ስራ የማይሰማሩት? እንደገና ፈተና ያለፉ እንደገና ይሄንን ፈተና አልፋችሁ ይሄን ያህል ዓመት ምንድን ነው ሬዚደንሲ ስሩ ምናምን የሚባለው? ይህ እንግዲህ የሰውን ልጅ ማከምን የሚያህል ከፍተኛ ጥንቃቄ የምጠይቅ እሱ እንኳን እንግዲህ የዚህን እና የኢትዮጵያን ማወዳደሩ በጣም ከባድ ነው። ኢትዮጵያ፣ ብዙ ሐኪሞች ያሏት የኢትዮጵያ የሕዝብ ነፍስ የሚቀለድበት መለማመጃ ነው። መቀለድ ሳይሆን እናጠብቆ ነው ምንለው። መቀለድ ሳይሆን የተወሰኑ ሐኪሞች ናቸው ያሏት። ቢያንስ በነርስም ደረጃ ሊገለገሉ የሚገባቸው ሐኪም ደርሶባቸው ማያቅ አካባቢዎች አሉ። እንግዲህ ቅንጦት ይሆናል በየአካባቢው ሐኪም ይሁን ከተባለ ኢትዮጵያ የለምም። ሐኪሞቹም የሉም በበቂ እና በዛ ደረጃ ያለነው ኢትዮጵያ ማለት ነው አንደኛ በማስተማሩ ሂደትም ውስጥ አለሁበትና እንደው ይፈራሉ ግራጅት ይጨርሳሉ። ነገር ግን ያለው ስርዓት በሕክምና የመጀመሪያ ዲግሪ ያገኘውንም ተለማማጭ ሐኪምንም ቢሆን ማቆየት የማይችል ስርዓት ነው ያለው። በሀገር ውስጥ ኢንሴንቲቩ ባለው በአቅሙ ሐኪምን ቢሆን በቂ አይደለም። የስራ ሁኔታ በቂ አይደለም ሲባል አንድ ወጣት ሐኪም በሽተኛው ሲሞት ነው ቁሞ የሚያየው መሳሪያ የለውም። አስፈላጊ መድኃኒቶች የሉትም። ስለዚህ ይህንን ማለታችን ነው እኮ እነዚህ መጥበብ አለባቸው፣ እየቀነሰ መሄድ አለበት። ስለዚህም በብዛት የነዚህ የምንገንባቸውን ሪሶርሶች ወደ ኳሊቲ ወደ መጨመሩ መሄዱ አስፈላጊ ይሆናል። ያንን ማዕከል አድርጎ ነው መንቀሳቀሱ። የቀሩት የፈለጋቸውን ሀብታም ሊሆኑ ይችላሉ። ነገር ግን እኛ ደግሞ በአቅባችን እነሱ ሺህ ሆስፒታሎች ቢኖሩ አቸው እኛ ደግሞ ሁለት መቶዋንም መጠናክረን ስፔሻሊስት የሆኑ ማዕከላትን መፍጠር የሚያቅሰን አድርገን አናየውም። በእኛ እምነት። ፕሮፌሰር በየነ ጴጥሮስ መድረክ እና የመድረክ አባል ድርጅቶች በዚሁ ምርጫ እናሸንፋለን የሚል እምነት አላችሁ? በዚህ ምርጫማ የጨዋታው ሜዳ ለሁሉም እኩልና ነጻና ታማኝነት ያለው ቢሆን ማሸነፍ እንደምንችል አሁን በመድረክ ዙሪያ ያለን ድርጅቶች ከዚህ በፊትም ያሳየነን ኢህአዴግን የተንቀሳቀስንባቸው ውሱን አካባቢዎች ዘጠና ከመቶ ያሸንፍንበት ጊዜም አለ። እኔ እንደ ምሳሌ የምጠቅሰው በሀዲያ ዞን በከምባታ ጠንባሮ አካባቢ ኢህአዴግን እኮ ዘጠና ከመቶ አሸንፈን እናውቃለን። ዋናው አሁን ትልቁ ስጋታችን ባለፈው በሁለት ሺ ሁለት ወይም በፈረንጂኛው በሁለት ሺ አስር በተደረገው ምርጫ ኢህአዴግ አንድ አውራ ፓርቲ ሆኜ ሀገሪቷን ለብቻ አስተዳድራለሁ በማለት አውጆ ዘጠና ዘጠኝ ነጥብ ስድስት አሸነፍኩ ካለበት ጊዜ ጀምሮ የምርጫው ምህዳር ጉዳይ ከፍተኛ ችግር ውስጥ ነው ያለው። ይህንንም ለማስተካከል ባለፈ አምስት ዓመታት ሙሉ መድረክ ታግሎ የሚያነጋግረውን አላገኘም። ኳንተር ፓርት አጣ ማለት ነው። ብቃት ያለው ምህዳሩን ከእኛ ጋር ተነጋግሮ የሚደራደር ብቃት በኢህአዴግ በኩል ስላልታየ እንዲያው ችግሩ እንዳለ ተንከባሎ አሁን እንዳለንበት ሁኔታ ደርሰናል። እና እንግዲህ ያደግ እስካሁን የሚያደርጋቸው ዝግጅቶች ሁለት ሺህ ሁለት ያደረገውን ለመድገም ነው እያየን ያለነው ምርጫ አስፈጻሚዎቹን እንዴት እንደመደበ፣ ምርጫ ታዛቢዎቹን እንዴት እንደመደበ፣ የዓለም አቀፍ ታዛቢዎች እንዳይገቡ እንዴት እንደከለከለ። አውሮፓ ህብረት፣ ለምሳሌ ተከልክሏል። አልተጋበዘም። መጋበዝ አለበት። ታዛቢዎቹን ለመላክ የአሜሪካን መንግስትም ጠይቆ መልስ ተነሳን ነው ምሉት ማንም የውጭ አካል ያለው መንግስት ሳይጋብዝ ምርጫውን ዕለት መቶ መታዘብ እንግዲህ ከዓለም አቀፍ አሰራር ውጭ እንደመሆኑ፣ እነዚህ እንደዚህ ሁሉ ሁኔታዎች አንድ ላይ ሲሆኑ ምርጫውን ያደግ እንደ ሁለት ሺህ ሁለቱ ጊዜም ሁሉንም ጠቅልዬ አሸንፍ ያለሁ ለማለት በተዘጋጀበት ሁኔታ ነው። እኛ ጥረት እያደረግን ያለ ነው እና ያ ባይሆንማ እንደምናሸንፍ ቅንጣት ያህል ጥርጣሬ አይኖረኝም። እዚህ ላይ ግን ዓለም አቀፍ አሰራር ብለውኛል። ይሄ የምርጫ መታዘብ ጉዳይ የሁሉም ሀገሮች ምርጫ ታዛቢዎች ይኖሩታል። የሌላ ሀገሮች ታዛቢዎች ይኖራሉ፣ እንደየ ሁኔታው ነው። የአሜሪካ ነገርንም ምርጫ እንኳን ከአውሮፓ ድረስ ሄደው የምታዘቡ ወገኖች እንዳሉ ይታወቃል። በተለይ በጀማሪ ዴሞክራሲዎች ኦኬ ኢትዮጵያ እንግዲህ በዛ ክልል ነው የምትቀመጠው። በተለይ ፓርቲዎች ከውድድሩ በኋላ ውጤቱ ላይስማሙ የሚችሉበት ጭቅጭቆ ሊነሱ የሚችሉበት ሁኔታዎች ይነሳሉ ተብሎ ግምት በተወሰደባቸው አካባቢዎች በሙሉ በተለይ ያለም አቀፍ እይታ የመኖሩ ነገር ሁኔታዎችን እያገዘ ነው የኖረው። ይሄ ያለም አቀፍ ተመክሮ ነው። እዚህ ኢትዮጵያ ከዚያ ውጭ የመሆኑ በዚሁ ፓርቲ ያንን ከዚያ ውጭ የማድረጉ በተለይም ደግሞ የሀገር ውስጥ ሲቪክ ማህበራት በታዛቢነት ሊቀርቡ ብቃት የማይኖራቸው ደረጃ ላይ በዚህ ባወጣው ህጉ ምክንያት ባሉበት ሁኔታ እና ያደግ ብቻውኑ ተዋናይ ሆኖ ማንም ምስክር በሌለበት እንግዲህ መቶ ለመቶም አሸንፍ ያለሁ ለማለት የተዘጋጀበት ነው የሚመስለኝ። ባወጣው ህጉ መሰረት አሉኝ። ምን አይነት ህግ ወጥቷል? ህግማ፣ የምርጫ ህግ እኮ አለ። ምርጫ ህጎች ተግባራዊ ቢሆኑ እኛም እኮ ምንም ችግር የለብንም። አይ በሌላ ስለተረዳሁት ነው። በዚህ በምርጫ ህጉ ምክንያት ሲሉ ታዛቢዎችን የሚከለክል አይነት ያለ መስሎ ስለተሰማኝ ነው። እኔ በተረዳሁት እሱ እንዲያብራሩልኝ ብዬ ነው። የለም እንዲህ አይነት ስሜት ያለው ንግግር አላረኩም። እሺ፣ የኢትዮጵያ ያለው የምርጫ ህግ ታዛቢዎችን አይከለከልም። የኢትዮጵያ ህግ ደግሞ ታዛቢ ያለበት መሆን እንደ ከፈለጉ እንግዲህ ምርጫ ውስጥ ስቴክሆልደርስ ወይም ባለድርሻዎች አለን የእኛም ምንትን ግንዛቤ ውስጥ መግባት አለበት እና ይሄ ይሄ ሁሉ እንግዲህ ዓለም አቀፍ ተመክሮም ተወዳዳሪ ፓርቲዎች እየፈለጉ አንዱ የበላይነት አለኝ የሚል አይሁንም ብሎ ምርጫዎች የመቀጠላቸው ነገር በውጤቱ ታማኝነት እንደማይኖር መግባባትም ላይፈጠር እንደሚችል ያለ መግባባት ደግሞ ለሀገራችን ጠቃሚ እንደማይሆን ከሰዘጠኝ ዘጠና ሰባቱ ምርጫ በኋላ የተከሰተውም የቅርብ ጊዜ ትውስታችን ነው እና ይህንን ሁሉ ለማስወገድ ተማምኖ መሄዱ ጠቃሚ ነው። እኛ ለምንፈልገው ለዚህ ዲሞክራሲያዊ ሽግግርና ውሳኔ ላይ አደራረስ ህዝቡ ይበል ይወስን ለምንለው በጣም ወሳኝ ነው እና ታዛቢዎችን ነው የፈለጋችን። ሌላ ምክንያት ኑሮን ወይም ፈረንጂን ወይም የውጭ ሰውን ነው እናመልክበታለን አይነት ሳይሆን ጠቃሚ ነው ጠቃሚ ነው እና ስነ ስርዓቱንም ያስከብራል። አንዳንዱ ጋር ከህገወጥ ነገር በስርዓት የሚዳዳው ካድሬ ነው፣ ለራሱም ካሸነፈ ስራ ነው ተቀጣነ ሹም ነው የሚሆነው እና ከዚያም ቨስትድ ኢንትረስት ስላለው ያን ሁሉ እንዲቆጠበ ያደርጋል፣ ይገድባል ከምለው ጠቃሚ ሚናው ነው እንጂ እኛ የተለየ ኢንትረስ የኖረውን አይደለም። እሺ፣ እንግዲህ ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም ለተሰጠኝ እድል እጅግ አመሰግናለሁ።